የአሜሪካ ድምጽ ነው በ 19 በ19በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥቅምት 5 2015 ዓ.ም ዝግጅታችን ጀመረ። ፕራይም ሚኒስትር አብይ መካከልና በፕሬዚደንት ኢሳያስ አፈወርቅ የተደረገው የሰላም ስምምነት በቀላሉ የሚታይ አይደለም። ለወደፊት በሁለቱ ሀገሮች ያለውን የሰላም ግንኙነት መሰረት ጥሎ ያለፈ ነገር ነው። በቀላሉ የሚቀየርም አይደለም። ሁለቱ ሀገሮች የራሳቸውን የግል ስምምነት ካደረጉ በኢንተርናሽናል ደረጃም ድረስ የሚቀበልበት ሁኔታ አለ። ምንም አይነት ኃይል፣ ምንም አይነት ፎርስ ከውጭ ተጽዕኖ ሊያሳድርበት የማይችል ሪሌሽንሽፕን ነው የጀመሩት ሁለቱ። ኢትዮጵያን ራሳችሁ ምንድነው የተፈረመው ተብሎ ይጠየቅ ነበር። ሳውዲ ተሄዶ ምን ገንዘብ መጣ፣ ቢሊዮን ዶላር መጣ ምናምን ሲባል ነበር። ግን እዛ ላይ የተፈረመው ፍርኒያ ግን እስከ ዛሬ ድረስ ለኢትዮጵያ ሕዝብም ለኤርትራ ሕዝብም ግልጽ የሆነ ነገር የለም ማለት። ያ ምንድን ነው የሚያሳየው በሁለት መሪዎች መካከል ወይ ራ እነሱ ሰርክል ላይ ወይ እነሱ አካባቢ ያሉ ሰዎች የሚያውቁት ሊሆን ሊኖር ይችላል። እኛ ህዝቦች ግን የምናውቀው የሰላም ውል የለ የሰላም የተፈራረመ ወረቀት ያየነው ነገር የለም ማለት ነው። መጀመሪያ የሰማችኋቸው የኤርትራ መንግስት ደጋፊ የሆኑትን አቶ ዮሐንስ ክፍሌን ነው። በማስከተል ደግሞ የተናገሩት የኤርትራ መንግስት ተቃዋሚ የሆኑት ዶክተር ጽጋቡ አስመላሽ ናቸው። በሰሜን ኢትዮጵያ እየተካሄደ ባለው ጦርነት የኤርትራ ሚና ምንድን ነው በሚል ካካሄድነው ውይይት ላይ የተቀነጨበ ነው። ከዜናው በኋላ ይቀርባል። የአሜሪካ ድምፅ ራዲዮን የአርባ ዓመት ጉዞ አስመልክተን የጀመርነውን ዳሰሳም እንዲሁ በምሽቱ እንቀጥላለን። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅታችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት አብረናችሁንን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ስጥልኝ አድማጮች እንደምን አምሽታችኋል ከአሜሪካ ድምጽ ዜናዎች ጋር ኤደን ገረመ ነኝ በቱኒዚያ የምግብና የነዳጅ እጥረት የተነሳ እየጨመረ በመጣው የህዝብ ቁጣ መካከል የሀገሪቱ ፕሬዚዳንት ካይስ ሳይድ የፖለቲካ ስልጣናቸውን ለማጠናከር ያደረጉትን እንቅስቃሴ በመቃወም ሁለት ተቀናቃኝ ድርጅቶች እስካሁን ድረስ ከተደረጉ ተቃውሞች ሁሉ የገዘፈ ተቃውሞ አካሄዱ የእስላማዊው የኢናሂዳ ፓርቲና የነጻ ህገ መንግስታዊ ፓርቲ ደጋፊዎች በዋና ከተማዋ ቱኒዝ አጎራባች ላይ በሺዎች የሚቆጠሩ ሰዎች የተሳተፉባቸው የሳኢዲ አስተዳደር የምጣኔ ሀብታዊ እጦት እንዳለውና ጸረ ዴሞክራሲያዊ የሆነ መፈንቅለ መንግስት አድርጓል የሚሉ ትላልቅ የተቃውሞ ሰልፎችን አካሂደዋል። የቱኒዚያ ፓርላማ ባለፈው አመት ሐምሌ ላይ ከተዘጋ በኋላ በህዝበ ውሳኔ በጸደቀው አዲስ ህገ መንግስት ወደ ስልጣን የመጡት ሳኢዲ የቱኒዚያን የአመታት ቀውስ ለመታደግ እርምጃው አስፈላጊ ነበር ብለዋል። በቱኒዝ በዚህ ሳምንት ዝቅተኛ የኑሮ ደረጃ ባላቸው ወረዳዎች ሰራተኞች በፖሊስና በተቃውሞ ሰልፈኞች መካከል የተወሰኑ ግጭቶች የተስተዋሉ ሲሆን፣ ቅዳሜ ዕለት በዋና ከተማዋ ከፍተኛ ቁጥር ያላቸው የፖሊስ አባላት ተሰማርተው ውለዋል። በየመን ጊዜ ያለፈበት መድኃኒት የወሰዱ አስር የደም ካንሰር ታማሚ ህጻናት ህይወታቸው አለፈ። በየመን በአማጽያኑ ቁጥጥር ስር በሚገኝ በአንድ ሆስፒታል ውስጥ የሚገኙ ሉኪሚያ የተሰኘ የደም ካንሰር ተጠቂ የሆኑ በትንሹ ወደ አስር የሚደርሱ ጽኑ ታማሚ ህጻናት በተሰጣቸው ጊዜ ያለፈበት መድኃኒት የተነሳ ህይወታቸው አለፈ። ሌሎች ከአስር በላይ የሚሆኑ ደግሞ በአስጊ የጤና ሁኔታ ውስጥ እንደሚገኙ የህክምና ባለሙያዎችና የሆስፒታሉ ሰራተኞች ትላንት አርብ ተናግረዋል። በየመን እየተካሄደ ያለውና ከተጀመረ ስምንት ዓመታትን ያስቆጠረው አውዳሚ ግጭት በዓለም ላይ እጅግ አስከፊ የሆነ ቀውስ ያስከተለና እስካሁን ድረስም ከመቶ ሀምሳ ሺህ በላይ ሰዎችን ህይወት የቀጠፈ ነው። በአማጽያኑ የሚተዳደረው የጤና ሚኒስቴር በሰንአ ኩዌት ሆስፒታል ውስጥ ህይወታቸው ያለፉ ልጆች እድሜያቸው ከሶስት እስከ አስራ አምስት ዓመት እንደሚሆናቸው ያስታወቀ ሲሆን አያይዞም ጊዜያቸው ያለፈባቸው መድኃኒቶች በህገ ወጥ መንገድ ከተለያዩ የግል ክሊኒኮች ውስጥ የገቡ ናቸው ሲል አስታውቋል። ይሁን እንጂ ባለስልጣናቱ አስሩ ህጻናት በእርግጠኝነት መቼ እንደሞቱ አላስታወቁም። አሶሺየትድ ፕሬስ አነጋገርኳቸው ያላቸው ወደ ስድስት የሚደርሱ የጤና ኃላፊዎች በህንድ ሀገር የተመረተውን ሜተትሬክሴት የተሰኘውንና ና በህገ ወጥ መንገድ ወደ ሀገር የገባውን ጊዜ ያለፈበትን የኪሞቴራፒ መድኃኒት ወደ ሀምሳ የሚደርሱ ልጆች እንደተሰጥ አስታውቀዋል። ማንነታቸው እንዲታወቅ የማይሹት እኚህ የጤና ኃላፊዎች እስካሁን ድረስ ህይወታቸው ያለፉት ህጻናት ቁጥር አስራ ዘጠኝ እንደሚደርስም ጨምረው ተናግረዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የጀርመኑ መርሃዊ መንግስት የአውሮፓ ህብረት ሊሻሻልና ወታደራዊ ራስ ገዝነት ሊኖር ይገባል ሲሉ ጥሪ አደረጉ። የጀርመኑ መርሃዊ መንግስት ኦላፍ ሹልዝ የአውሮፓ ህብረት አዲስ ሀገራትን እንዲቀበልና እንዲሁም ደግሞ በስሩ ላሉ ለ ሀያ ሰባት ሀገራት ወታደራዊ ራስ ገዝነትን እንዲፈቅድ ለማስቻል ማሻሻያዎችን ማድረግ አለበት ሲሉ በዛሬው ዕለት ጥሪ አቅርበዋል። የግብር ፖሊሲና ሌሎች ጉዳዮችን ጨምሮ በውጭ ፖሊሲዎች ውስጥ የሚደረጉ ውሳኔዎች የአንድነት መርሆች ቀስ በቀስ እንዲሰረዙ ሲሉ በበርሊን የአውሮፓ ሶሻሊስቶች ፓርቲ ኮንግረስ ላይ ንግግር ባደረጉበት ሰዓት ቀስቅሰዋል። መራሀ መንግስት ኦላፍ ይህንን ለማድረግ ብዙ የማሳመን ስራዎችን መስራት እንዳለብን አውቃለሁ ያሉ ሲሆን፣ ነገር ግን የእኛ ምኞት ጂኦፖለቲካዊ አውሮፓን መመስረት ከሆነ የብዙሃን ድምፅ ውሳኔዎች ትርፍ እንጂ ሉዓላዊነትን ማጣት አይደለም ሲሉ ተናግረዋል። አሁን ላይ በአውሮፓ የሚወሰኑ ውሳኔዎች በሙሉ ተግባራዊ የሚሆኑት ሁሉም ሀገራት ሲስማሙባቸው ብቻ ነው። ሹልዝ ወታደራዊ ራስ ገዝነት እንዲኖር የሚሹ ሲሆን እንደ አውሮፓውያን አቆጣጠር በመጪው 2025 በአውሮፓ ህብረት ዋና ጽፈት ቤት የአውሮፓ በአስቸኳይ የሚቋቋም ህብረት አባል ሀገራት ሰራዊት ይኖር ዘንድም የጋራ የጦር መሳሪያ ግዢ እንዲደረግ ጥሪ አድርገዋል። በአውሮፓ ውስጥ በመከላከያ ጥረቶች መካከል የተሻለ መስተጋብር ያስፈልገናልም ብለዋል። በድፍረትና በጥምረት የአውሮፓን ኃይል ማደርጀትና ለወደፊቱም የተቀናጀ ኃይል እንዲኖረን አቅማችንን ማዳበር ይኖርብናል ብለዋል። በመጨረሻም ዩናይትድ ስቴትስ ለዩክሬን ከ725 ሚሊዮን ዶላር በላይ ወታደራዊ ድጋፍ ልታደርግ መሆኑን አስታወቀች። ዋይት ሀውስ ትናንት ትላንት አርብ ባወጣው መግለጫ ዩናይትድ ስቴትስ 725 ሚሊዮን ዶላር ወታደራዊ እርዳታ እንደምትልክ አስታውቋል። ይህ የአሜሪካ ቅርብ ጊዜ የጸጥታ ድጋፍ ጥቅል ሩሲያ በዩክሬን ሲቪሎች ላይ ሰፊ የሚሳይል ጥቃት ካደረሰች በኋላ የመጀመሪያው ኬቭን ለመርዳት የሚደረግ ድጋፍ መሆኑንም ዋይት ሀውስ አስታውቋል። የአሁኑ እርዳታም አዳዲስ ማጠናከሪያዎችና ሩሲያ የአየር መቃወሚያዎችን ከማካተት ይልቅ ኪየቭ ሩሲያን መልሳ ለማጥቃት በምታደርገው ዘመቻ የሚያግዙ የጦር መሳሪያዎችና ጥይቶችን የያዘ እንደሆነ የዩናይትድ ስቴትስ ባለስልጣናት አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እያቀረብናቸው ያሉት የኃይል ማጠናከሪያዎች በዩክሬን ጦር ሜዳዎች ላይ ትልቅ ለውጥን የሚያመጡ ናቸው ሲሉ ትላንት አርብ ዕለት በነበራቸው መግለጫ ተናግረዋል። አድማጮች ለምሽቱ ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የአሜሪካ ድምፅ መሰናዶች ጋር ታመሹ ዘንድ እጋብዛለሁ፤ ኤደን ገረመው ዋሽንግተን ዲሲ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥቅምት 5 2015 ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ ማግኘት ትችላላችሁ። ሃሽታግ ቪኦኤ አምሃሪክ ደግሞ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁን አጋሩን። አሁን ለሰዓት ወደ ያዝ ነው የመጀመሪያ ቅንብር እንለፍ። ጠቅላይ ሚኒስትር ዓብይ አህመድ እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 2018 ዓ ም ስልጣን ከተረከቡ በኋላ ካመጧቸው ለውጦች መካከል አንዱ ለሁለት አስርት ዓመታት የዘለቀውን በኢትዮጵያና ኤርትራ መካከል የነበረውን ሰላምም ጦርነትም የሌለበት ውጥረት የነገሰበት ሁኔታ በማስወገድ በሁለቱ ሀገራት መካከል ሰላም ማውረድ መቻላቸው ነው። ባለፉት አራት ዓመታትም ሁለቱ ሀገሮች በተለይም በሰሜኑ የሀገሪቱ ክፍል ትግራይን እያስተዳደረ ከሚገኘው ህወሓት ጋር የተጀመረውን ጦርነት በቀጥታም ሆነ በተዘዋዋሪ በጋራ እየተዋጉ ናቸው። ይሁን እንጂ የሁለቱ ሀገሮች ግንኙነት ከመንግስት ለመንግስት ግንኙነት በዘለለ የህዝብ ለህዝብ የምጣኔ ሀብታዊና ማህበራዊ ግንኙነቶች እንዲዳብሩ እየተሰራ አይደለም ሲሉ አንዳንዶች ይተቻሉ። ለሁለት ዓመታት የዘለቀው ጦርነትም በአፍሪካ ቀንድ ከባድ የሰላም ስጋትን በማጫሩ ዩናይትድ ስቴትስን ጨምሮ የአፍሪካ ህብረትና የተለያዩ ሀገሮች መንግስታት በጦርነቱ የተሳተፉ አካላት ሰላም ያውርዱ በሚል ጥረት እያደረጉ ናቸው። ይሁን እንጂ በጦርነቱ ሰፊ ሚና አላት የምትባለው ኤርትራ በእነዚህ ጥረቶች ውስጥ ሊኖራት የሚገባው ሚና እያነጋገረ ነው። ኢደን ገረመው እዚህ ዩናይትድ ስቴትስ የሚኖሩ ሁለት ኤርትራውያንን አነጋግራለች። አቶ ዮሐንስ ክፍሌ የኤርትራን መንግስት ሲደግፉ፣ ዶክተር ጽጋቡ አስመላሽ ደግሞ መንግስትን የሚቃወሙት ወገን ናቸው። ኤርትራ በሁለቱ ሀገሮች ግንኙነትና በአፍሪካ ቀንድ ሰላም ባላት ድርሻ ዙሪያ አወያይታቸዋለች። ባለፉት ሁለት ዓመታት በጦርነት ላይ ያሉት የኢትዮጵያ መንግስትና የህወሀት ኃይሎችን ወደ ድርድር ለማምጣት የአፍሪካ ህብረት ዩናይትድ ስቴትስ እና የተለያዩ ዓለም አቀፍ ተቋማት ጥረት እያደረጉ ይገኛሉ ይሁን እንጂ በዚህ ጦርነት ላይ በእኩል መጠን ተሳታፊ እንደሆነች የሚነገርላትና የምትከሰሰው እንደ አውሮፓውያን አቆጣጠር በ2018 ዓ.ም የጠቅላይ ሚኒስትር አብይ አህመድን ወደ ስልጣን መምጣት ተከትሎ ከኢትዮጵያ ጋር እርቅ ያወረደችው ኤርትራ በእነዚህ የሰላም ስምምነትና ድርድሮች ላይ ተሳታፊ እንድትሆን የሚያደርጉ ሁኔታዎች አልተመቻቹም። በዚህ ጉዳይ ላይ ኤርትራውያን ምን አይነት አስተያየት አላቸው ስንል ነዋሪነ ታቸውም በዚህ በዩናይትድ ስቴትስ ያደረጉና ሁለት የተለያዩ አቋም የሚያንጸባርቁ እንግዶችን ጋብዘናል። የመጀመሪያው እንግዳችን በአቋማቸው የኤርትራ መንግስትን የሚደግፉ ነገር ግን በግላቸው በኢትዮጵያና በኤርትራ ፖለቲካ ላይ በዚህ በዩናይትድ ስቴትስ ዋሽንግተን ዲሲ አካባቢ የጎላ ተሳትፎ የሚያደርጉ ሲሆኑ አቶ ዮሐንስ ክፍሌ ይሰኛሉ። ሁለተኛው እንግዳችንም የኤርትራ መንግስት በአፍሪካ ቀንድ የሚያደርጋቸውን እንቅስቃሴዎች የሚቃወሙና በፖለቲካ ተሳትፏቸውም በኤርትራ ውስጥ በሚንቀሳቀሰው የአርባ ሀርነት ቡድን አባል የሆኑት ዶክተር ጽጋቡ አስመላሽ ናቸው። ለሁለቱም እንግዶች ያስቀደምኩት ጥያቄ በአሁኑ ሰዓት ያለውን የኢትዮጵያና የኤርትራን ግንኙነት እንዴት ታዩታላችሁ? የሚለውን ነበር። በቅድሚያ አቶ ዮሐንስ። በጣም ትልቁ ለውጥ ነው ያየነው። ባለፈው አራት ዓመቶች ኢትዮጵያና ኤርትራ አንድ አይነት ስምምነት ላይ ከደረሱ በኋላ ፕራይም ሚኒስትር አብይ መካከልና በፕሬዚደንት ኢሳያስ አፈወርቅ የተደረገው የሰላም ስምምነት በቀላሉ የሚታይ አይደለም። ለወደፊት በሁለቱ ሀገሮች ያለውን የሰላም ግንኙነት መሰረት ጥሎ ያለፈ ነገር ነው። በቀላሉ የሚቀየርም አይደለም። ሁለት ሀገሮች የራሳቸውን ግል ስምምነት ካደረጉ በኢንተርናሽናል ደረጃም ድረስ የሚቀበልበት ሁኔታ አለ። ምንም አይነት ኃይል ምንም አይነት ፎርስ ከውጭ ተጽዕኖ ሊያሳድርበት የማይችል ሪሌሽንሽፕን የጀመሩት ሁለቱ። ያ ከዛም አልፎ በህዝብ በኩል ያለውን ሁላችንም አይተናል። ለመጀመሪያ ጊዜ ጥምረትን ያሳየ በኢትዮጵያና በኤርትራ ህዝብ መካከል ትልቅ ወዳጅነት ተፈጥሯል ላለፈው አራት ዓመታት አስተውለሽ እንደሆነ ደግሞ አንድ ላይ የኤርትራ ህዝብና የኢትዮጵያ ህዝብ ድጅም ሆነ ውጭም ሆነ ውስጥም ሆነ ያሉት አንድ ላይ የመስራት ፍላጎት እንዳላቸው እና ጋራ ጠላታቸውን አብሮ የተታገሉ መሆንን የምናያበት ጊዜ ደርሰዋል እና ይሄ የተደረገው ስምምነት ትልቅ ትልቅ መሰረት ጥሎ ሄደ። በኤርትራና በኢትዮጵያ ህዝብ እንዲሁም በሀገሮቹ መካከል ለወደፊትም ሊናድ የማይችል ስምምነት መሰረተዋል ብዬ ነው የምገምተው በዛ ስምምነት ውስጥ ይሁን እንጂ ይህንን አባባል ዶክተር ጽጋቡ አይቀበሉትም። እንደሳቸው አባባል ምንም እንኳን በሁለቱም ሀገራት መካከል ሰላም መውረዱ መልካም ቢሆንም የሁለቱ ሀገራት ግንኙነት ግን ዘላቂ የሆነና የህዝብ ለህዝብ ግንኙነት ሳይሆን በሁለት መሪዎች መካከል የተፈጠረ ነው ይላሉ። ዘጠና አንድ ኤርትራ ነጻ ስትሆንና የኢህአዴግ መንግስት ሲመሰረት ፍቅር ነበረ። ያ ፍቅር ግን ምንድን ነው የነበረው? የኃላፊዎች አገሮቹን የሚመሩ ሰዎች ነበረ። 2018 የተከሰተውም ይሄን ነው የህዝብ ለህዝብ መገናኘት መችታየ። ልክ ይሄ 2019 ቦርደሩ ሲከፈት ህዝቡ ዘሎ እየሮጠ ወታደሩም ራሱ ነገሩን ሁሉ ጥሎ ሲሳሳም፣ አስቢው፣ ለሀያ ዓመት ተፋጦ የነበረው ሰራዊት እየሄደ ሲሳሳም ነበር። ያ ፌመስ ፒክቸር አለች አሁን አስር እየመጣች ሶሻል ሚዲያ ላይ የምትወጣ ሁለት እናቶች የተሳሳሙ፣ አንዷ ከኤርትራ አንዷ ከኢትዮጵያ ናቸው። ያ እውነተኛ ሰላም በህዝቡ መካከል ማለት ነው የሚፈልገው ህዝቡ ማለት ነው። ድሮም የህዝብ ጥል አልነበረም፣ አሁንም የህዝብ ሰላም አለ ብዬ ነው መደምደም የምችለው። ቢከት ሁሉንም ነገር ስናየው ምን እንደተፈረመ ኢትዮጵያን፣ ራሳችሁ ምንድነው የተፈረመው ተብሎ ይጠየቅ ነበር። ሳውዲ ተሄዶ ገንዘብ መጣ፣ ቢሊዮን ዶላር መጣ፣ ምናምን ሲባል ነበር። ግን እዛ ላይ የተፈረመው ፍርሚያ ግን እስከ ዛሬ ድረስ ለኢትዮጵያ ህዝብም ለኤርትራ ህዝብም ግልጽ የሆነ ነገር የለም ማለት ነው። ያ ምንድን የሚያሳየው በሁለት መሪዎች መካከል ወይ እነሱ ሰርክል ላይ ወይ እነሱ አካባቢ ያሉት ሰዎች የሚያውቁት ሊኖር ይችላል። እኛ ህዝቦች ግን የምናውቀው የሰላም ውል የለ የሰላም የተፈራረመ ወረቀትም ያየነው ነገር የለም ማለት ነው። አቶ ዮሐንስ ክፍሌ በዚህ ሀሳብ አይስማሙም ምክንያታቸውን ደግሞ እንዲህ ያስረዳሉ። በዛ ትችት እኔ አልስማማም ምክንያቱም ከየትኛው አካባቢ ነው ይሄ ህዝብ ለህዝብ አልመጣም የሚባለው አስተያየት? እሱን ካላወቅን ናየት የፖለቲካል ኢንትረስት ያላቸው ሰዎች ናቸው ይህን የሚሉት የሚለውን ነገር ካላየ ነው በስተቀር እኔ እንደማየው በተለይ በተለይ ውጭ ያለ ነው ኢትዮጵያኖች እና ኤርትራኖች አብረን እንሰራለን የሁለት ሀገራችንን ኢንትረስት ለመጠበቅ ወይም የራሳችንን ሰላም ለመመስረት የምናደርገውን ትግል ሁላችንም የምናየው ነገር ነው። ሰው በዚህ ባልሺው ጥያቄ እኔ አልስማማም። የኤርትራና የኢትዮጵያ ህዝብ ውጭም ውስጥ ያለው የተጠናከረ ወደፊትም ደግሞ ወደኋላ የማይመለስ ግንኙነት እንደሆነ ብቻ ነው የማያለውት። እሱን ደግሞ ጊዜው ይነግረናል። ዶክተር ጸጋቡ በሁለቱ መንግስታት መካከል የተጀመረው ቅርርብ ከሰላም ይልቅ የባሰ በቀጠናው ላይ ስጋት የፈጠረ ነው ይላሉ። ሮኬቱ መቼ ነው የተተኮሰው እና ጦርነቱ መቼ ነው የተጀመረው ብለን ማየት አለብን ማለት ነው። ጦርነቱ ከተጀመረ ከአስር ቀን በኋላ ነው ሮኬቱ። ይሄ የሚያሳየው ምንድን ነው? አንድ ውሻ ይኖራል። ውሻው ሄዶ ጎረቤት ከነከሰ እና የሰው ጎረቤቶቹ ከመጡት ማን ነው የሚጠየቀው? ባለቤቱ ውሻውን በመልቀቁ ነው የሚጠየቀው። ሮኬት ቢኮዝ ስለተነኩ ነው። ይሄ እየተረጋገጠ ነው። በኋላም ኢንተርናሽናል ትሪቡናል ላይም ገብቶ ለመፍረድም እኮ ለማስፈረድም ኢንተርናሽናል ሪኮግናይዝድ የሆኑ ማህበራት ይግቡ ተብሎ ራሱ በሁለቱም ሳይድ ስለተከበበ ትግራዮች መግባት አልቻሉም። ያም ራሱ አንድ ኢንዲኬሽን ነበር ማለት ስለዚህ አግባብ አይደለም። መጀመሪያ መግባት የለብህም ፣ አስታራቂ ሚና ነው መጫወት ያለብህ። ግን ኤርትራ ውስጥ እየገዛ ያለው ስርዓት በኢትዮጵያ ብቻን ሳይሆን ትራክ ሬከርዱ ማየት ይቻላል። የመን መጠየቅ ይቻላል። ሱዳን፣ ሳውት ሱዳን፣ ኢስት ሱዳን ያለው ሁኔታዎች፣ ሶማሊያ ውስጥ ያለው ሁኔታዎች በሙሉ ይሄ ነገር ሳንክሽን ተደርጎባት ነበር ኤርትራ 2016 አካባቢ የምታስታውሽ ሆነ። ያን የተደረገው ለምንድነው? ሶማሊያ ውስጥ እጅሽን እያስገባሽ ነው ተብሎ አቶ ዮሐንስ ታዲያ ሕጋዊ አካሄዶችን ማየት አለብን በማለት ይከራከራሉ። ሀገራቱ በፈረሙት ሰነድ መሰረትም ወታደራዊ ትብብር አንዱ ሲሆን በተለይም ደግሞ ህወሀት እንደ አውሮፓውያን አቆጣጠር በህዳር 2020 ወደ አስመራ ሮኬት በመተኮሱ ኤርትራ ላይ ስጋት የሚደቅንና የኤርትራን በጦርነቱ መሳተፍ ሕጋዊ የሚያደርግን ይላሉ። እንዳየነው እንዳላለፈው ሁለት ዓመት በተለይ በገሃድ አውጥቶ የሚ ይኸኛውን ጦርነት ስንጨርስ ወደ ኤርትራ ነው የሚሄደው ብሎ ኦፊሻል የሚናገሩት ቲፒኤልኤፍ ሰዎች ናቸው። የኤርትራ መንግስት ከትግራይ ጋር ወይም ከትግራይ መንግስት ጋር ዲል የሚያደርገው የትግራይ መንግስት ድንበር ጥሶ ለጦርነት ሲዘጋጅና የሀገሪቱ ሉዓላዊነት በሚደፍርበት ሰዓት የፈለገውን እርምጃ መውሰድ ይችላል። ይሄ ደግሞ ዓለም አቀፍ ህግ ነው፣ የኤርትራ መንግስት የፈጠረው አይደለም። ግን ያ ሁሉም ሰው ማወቅ የሚገባው ፕራይም ሚኒስትር አብይና ፕሬዚደንት ኢሳያስ ስምምነት በሚያደርጉበት ሰዓት፣ አንዱ ወታደራዊ ስምምነትና መተጋገዝ አንደኛው ከፈረሙት ሲግኔቸር ካስቀመጡበት አንደኛው ስምምነት ይሄ ነው። የኢትዮጵያ መንግስት የኤርትራን መንግስት ጋብዞ እዛ ቦታ ላይ ከጠራው ወይም የኤርትራ መንግስት የኢትዮጵያ መንግስት ጋብዞ የሚፈልገው ቦታ ላይ ችግር አለኝ ብሎ አግዘኝ፣ እንተጋገዝ የሚልበት ቦታ ላይ ያን ነገር እርስ በርሳቸው የተስማሙበትን አንዱ አንዱን ከጋበዘው ይሄ የኢትዮጵያ ጉዳይ ነው፣ የፌዴራል መንግስት ጉዳይ ነው። የኤርትራ ጉዳይ ብቻ ዓለም የኤርትራ ጉዳይ ሉዓላዊነቷ ከተደፈረ ማንንም ጠይቅበት ፍቃድ የለም። ያንን ብቻ ለመውሰድ ትችላለች። ያ ጠላት ያለበት ቦታ እስኪደርስ፣ በዚህ በምናየው ኬዝ ቲፒልፍ መቀሌ ድረስ ሄዳ ኤርትራ የመምታት መብት አላት። ምክንያቱም ያንን ጦርነት የምታራዘምበት ምክንያት የለም። አንድ ቦታ ላይ ይሄ ድርጅት መጥፋት ያለበት ሁኔታ ላይ ከደረሰ የኤርትራ መንግስት ያንን ካሰበ መብት አለው። ይሄ የመብት ጉዳይ ነው የምናወራለው ስለ ህጋዊ መሆን ብቻ ለመጥቀስ ነው ይህንን ያልኩት። የኤርትራ መንግስት መቀሌ ሄዳ ላይ አይሄድ ሌላ ጉዳይ ነው ግን ያን ያህል የኤርትራ መንግስት መብት አለም። ሁለቱም እንግዶች የታዲያ በአፍሪካ ቀንድ ዘላቂ የሆነ ሰላምን ማስፈንን በተመለከተም የተለያየ አቋምን ያንጸባርቃሉ። ዶክተር ጽጋቡ አስመላሽ የኤርትራ መንግስት በጦርነቱ ተሳታፊ እንደመሆኑ መጠን አሁንም ሆነ ወደፊት በትግራይ ክልልና ኢትዮጵያ መንግስት መካከል ሊካሄዱ በሚታቀዱ የሰላም ድርድሮች ላይ ተገዶም ቢሆን እንዲሳተፍ መደረግ አለበት ይላሉ። መሳተፍም ብቻ ሳይሆን እንደ ዋና መሪዎች የኤርትራ መሪዎች አዲስ አበባ ሄደው ይሰበሰቡ ነበር። እዚህ ጦርነት ጊዜ ባለፈው ሳምንት ራሱ ኢትዮጵያ ፊልድ ማርሻል እና የኤርትራ ጀነራሉ በተሰኔ ተገናኝቶ ተነጋግሯል። ያ ሁሉ የሚያሳየው ምንድነው? የኤርትራ መግባት ነው። ስለዚህ ዘለቂታዊ ሰላም ማምጣት ከሆነ በኃይልም ሆነ በውዴታ የኤርትራ መሳተፍ በጣም አስፈላጊ ነው። ምክንያቱም ምንድነው? ከዚህም በፊት ሰላም ድርድር ተደረገ፣ ጅቡቲ ላይ ተደረገ፣ ሌላም ቦታ ተደረገ ተብሎ ተነጋግሯል፣ ተነግሮናል። ባለፈው ጀነራል ጻድቃን ከሄሪቴጅ ፋውንዴሽን ጋር ሲያደርጉ ሶስቴ ተገናኝተን ሶስቴም ምንም አላፈራም ነው ያሉት። እና ያ ለምንድን ነው የማያፈራ ያሉ ቢኮዝ አንዱ አካል የዛ ጦርነት አንዱ አካል አይሳትፍም። ያ እና በሰላም ይሄ በዲፕሎማሲ ነው ምናምን የሚባል ነገር አልቀበለውም ብሎ ኢንተርቪው ሁሉ አድርገዋል ኢሳያስ። እና ቢገባም ጠብጫሪነቱን አያቆሙም፣ ውጭ መሆኖ ጠብጫሪነቱን አያቆሙም። ስለዚህ በግዴታ መግባት አለበት እዛ ላይ ገብቶም ሰላም ያደርጋል አያደርግም እሱን እናየዋለን ማለት ነው። እግዚአብሔር እጁን ይጣልበት። ግን አለመጠራቱ ወይ ደግሞ አንድ አስገዳጅ የሆነ ነገር መደረግ አለበት ወይ ደግሞ መጠራት አለበት እዛ ግንኙነት ላይ ስብሰባ ላይ መኖር አለበት የሚል እምነት ነው ያለኝ ግን ፍሬ ያመጣል ያመጣም እኔ እንግዲህ ሰላሳ አንድ ዓመት አወቁት ይህን ስርዓት ኦልሞስት በሰላም የሚያምን ስርዓት እንዳሉ ሲመታ ብቻ የሚሰማ ስርዓት ስለሆነ እሱን ነው የምለው። አቶ ዮሐንስ፣ በአንጻሩ ይሄ ጉዳይ የኢትዮጵያ የሀገር ውስጥ ጉዳይ በመሆኑ እንዲሁም ደግሞ የህወሀት ኃይል በኢትዮጵያ ህገ መንግስት አሸባሪ ተብሎ በመበየኑ የኤርትራ መንግስት በዚህ ድርድር ላይ ሊሳተፍ የሚገደድበትም ሆነ የሚጋበዝበት ምንም አይነት አግባብ የለም ሲሉ ይከራከራሉ። የኔ አስተያየት የኤርትራ መንግስት እዚህ ድርድር ላይ መጠራት አለበት ብዬ አልገምትም። ቢጠራም፣ ይሄ እንግዲህ የኔ አስተያየት ነው፣ እዛ ድርድር ውስጥ መሳተፍ ያለበት መስሎ አይታየኝም የውስጥ ጉዳይ ነው። በምንልበሳ ኢትዮጵያ ከጋባዦቹና ይህንን ሰላም እናመጣለን ከሚሉት አካሎች ጋር ለመገናኘትና ለመደራደር የኢትዮጵያ ጉዳይ ብሄ ነው የምገምተው። ኤርትራ መንግስት ምናልባት እንደ ተመልካች ለመምጣት ችግር ላይኖር ይችላል። አሁንም ይሄ እኔ ግምት ነው። እኔ በኩል ግን ኤርትራ መጋበዝም ግብዣንም መቀበል አለባት ብዬ አልገምትም። አላስፈላጊ ጉዳይ ነው። የኢትዮጵያ መንግስት ሀንድል የሚያደርገው ጉዳይ ስለሆነ ነው የኢትዮጵያ መንግስትና የኤርትራ መንግስት ቲፒኤልፍ ወይም ደግሞ ይሄንን ቴሮሪስት ግሩፕ እዛ ላይ የሚሰሩበት ጉዳይ ካለ ሁለቱ በተስማሙበት ጉዳይ ብቻ መሆን ያለበት። ኤርትራ ለምን አልተጠራችም፣ ለምን አልተጋበዘችም የሚለውን ነገር አይ ዶንት ቲንክ ኤርትራ ሆነችም ሆነ በኤርትራ መንግስት በኩል ፍሬንት የሚሰጠው ነገር ነው ብዬ አልገምትም። እዛ ስብሰባ ላይ ኢንፍሉዌንስ የምታደርገውም ነገር የለም። የትግራይን የቲፒኤልኤፍ ቴሮሪስትን ደግሞ ሪኮግኒሽን መስጠት ነው እነሱን መቀበልና እነሱን እንደ ሌጅትሜት ፓርቲ አድርገሽ እዛስ ቁጭ ብለሽ ከእነሱ ጋር መቀመጥ ኤርትራ መንግስት የሚቀበለው አይመስለኝ። ዶክተር ጽጋቡ ግን ይህንን ሀሳብ አይቀበሉትም። ጸብ ሲሆን ወደ ትግራይ ዘልቆ መግባት፣ የሰላም ጥሪ ሲሆን ግን ከክልል ጋር አልደራደርም ማለቱ ትክክል አይደለም ይላሉ። ኢትዮጵያ ክልል ውስጥ በሆነችው በትግራይ ውስጥ እኮ ነው እንትን እያረጉ ያሉ። ጦርነት ለመፈጸም ክልልና መንግስት አትልም። ሰላም ለመፍጠር ግን ክልልና መንግስት የሚባል ከሆነ ይሄ የሚያሳየው ጀስት ምንድነው ምክንያት መፍጠር፣ ጦርነቱ እንዲራዘም ጦርነቱን እንጂ ሰላምን ለማምጣት የሚጋብዝ አይደለም። ሰላም ለማምጣት አንቺ ከሌለሽበት ከሆነ ሰው ጋር ለማስታረቅ ይከብዳል። ቢካ ጥል ውስጥ ነበርሽ፣ አይ እግዚአብሔር አይበለው ነበርሽ። ስለዚህ እዛ ነገር ላይ ከነበርሽ የግድ ነው። ለማስታረቅ ከሆነ ሁላችንም መግባት አለብን፣ ሁላችንም እስቴክ ያለን ወይ ደግሞ እዚህ ነገር ላይ እጃችንን ያስገባት ሰዎች በሙሉ መኖር አለባቸው የሚል እምነት ነው ያለው የኤርትራ መንግስት። የሚደረገው ግን ምክንያት ምክንያት እንጂ ወይ ደጋፊዎቹ የሚደረግበት ምክንያት እንጂ ይሄ በኢንተርናሽናል ኮሚኒቲን ተቀባይነት ያለው አይመስለኝም። ይሁን እንጂ አቶ ዮሐንስ በአንጻሩ የኤርትራ መንግስት ለትግራይ ክልል የመንግስትነት እውቅና አልሰጠም ይላሉ። ወደ ኢትዮጵያ ዘልቆ በመግባቱ መጠየቅ ካለበትም የሚጠይቀው የኢትዮጵያ መንግስት ብቻ እንጂ ማንም አይደለም ሲሉ ይናገራሉ። ቴሮሪስት ግሩፕ ነው ተብሎ በኢትዮጵያ መንግስት በፓርላማ ደረጃ ህገወጥ የሆነ ኦርጋናይዜሽን መሆኑን፣ ክሪሚናል መሆኑን፣ ለጥፋት የቆመ ኦርጋናይዜሽን መሆኑን የኢትዮጵያ መንግስት አምኖበታል። ቲፒልፍ ምንለው ኤርትራን አሁን ወደ ጎን እናስቀምጥና ናስቀምጥና ለኢትዮጵያም ህገወጥ የሆነ ስራ እንደሚሰራ እናውቃለን። ህገወጥ የሚሰራ ቴሮሪስት ግሩፕ ሌላ አገርም ሄዶ ህገወጥ በሚሰራበት ሰዓት የኢትዮጵያ መንግስት እንደ ኮነ ነው እያወቀ የኤርትራ መንግስት ለኢትዮጵያ ምንም ነገር ሊጠይቀው የሚችለው ነገር የለም፣ ራሱ ብቻ ነው እርምጃ የሚወስደው። ኤርትራው ወደ ትግራይ እንድትገባ የጋበዛት ወያኔ ራሱ ነው። ባደረገው ፉከራና ባደረገው የመሳሪያ ጋጋታ ወይም ሮኬትን በለው ወይም ደግሞ ወራለው ብሎ ሞክሯል። ሰው መኒታይምስ ይሄ አዲስ ነገር አይደለም። ነውላችን የኤርትራ መንግስት ያንን የኢትዮጵያ ችግር ቢሆንም ውስጥ ባለው ኢትዮጵያን ሊጠይቀው የሚችለው ነገር ስለሌለ ራሱ ዲል ነው የሚያደርገው በራሱ መሬት ላይ በሚመጣበት ሰዓት ከዚህ ኦርጋናይዜሽን ጋራ። ስለዚህ ኤርትራ፣ ሳውዝ አፍሪካ እና ወይም ኬንያ ሄዳ ከዛ ቴሮሪስት ግሩፕ ጋር ቁጭ ብላ የምትደራደርበት ምክንያት የለም። ዶክተር ጽጋቡ ታዲያ ሲያጠቃልሉ በቀጠናው ዘላቂ የሆነ ሰላም እንዲኖር የኤርትራ መንግስት በሰላም ውይይቱ ላይ እንዲሳተፍ፣ ካልሆነ ግን ከዚህ ቀደሙ የተለየና ተግባራዊ የሚሆን ጽኑ ማዕቀብ ሊጣልበት ይገባል ሲሉ ሀሳባቸውን ይደመድማሉ። ይሄ የኤርትራ ወታደሮች ውጡ፣ ሁለት ዓመት ሙሉ የሰማነው የአውሮፓና የአሜሪካ መንግስታት እጃችሁን አውጡ እንዳላችሁ ሰምተናል። ማይክ ሀመር በቅርቡ ጊዜ የኤርትራ ወታደሮች ትግራይ ውስጥ እንዳሉ መረጋገጫ አለ ያሉት ማለት ያን ማታደርግ ከሆነ እርግጠኛ የዛን አካባቢ ሰላም ከፈለጉ ማለት ጫናው መቀጠል አለባቸው። ይሄ አለምሳሌ ምንድን ነው ያስተዋል ነው። 2016 ሳንክሽን ተደረገበት። ጀስት ሙቪንግ ፋይናንሻሊ በየሀገሩ ሰዎች እየላኩ ገንዘብ ይሰበስባሉ። ሁለት ከመቶ የኤርትራውያን እየሰበሰቡ ይጠቀማሉ። ያ ሳንክሽን ቫያሌት የሚያደረግ ነው። ትሬዠሪ ዲፓርትመንት ቀርበን ተነጋግረና በደብዳቤ እንልካለን። ሲሪየስ ስላልሆነ በትክክለኛ እርምጃ መውሰድ ምክንያት ስለማያሳዩ የኢንተርናሽናል ኮሚኒቲ ይህ ሰው አይቀበሉም። አንድ ጉልበተኛ ካለ አንድ ሰፈር ውስጥ ሰው እየቀጠቀጠ የሚያስቸግር ከሆነ የህግ አስከባሪ ሰዎች የሆነ እርምጃ ካልወሰዱበት ያ ጉልበተኛ ህዝብ መቀጥቀጡን አይተውም። እኛ አድገንበታል። ኢትዮጵያ ይህን ያህል ኢንፍሌሽን ደህነት ድርቅ በገባ ጊዜ እንኳን ያልታየ ነው። በአሁን ሰዓት ያለው ኢትዮጵያ ውስጥ ያለው ኢንፍሌሽን ያ ሁሉ ሪዝን ይሄ ጦርነቱ የዛ ጦርነት ምክንያት ደግሞ ኢሳያስ ነው ብሎ ማመን አለበት ኢንተርናሽናል ኮሚኒ፣ ያን ወይ በህግ ተገዛ ወደ ሰላም ቅረብ፣ ካልሆነ ደግሞ እርምጃ እንወስዳለ መባላል ይቀል እና እኔ ምንድን ነው የምለው፣ ግን ዘለቄታዊ ሰላም ለማምጣት ያ ስርዓት እሱን ፈርቶ የሚገዙ ደግሞ አካባቢዋ ያ ስርዓት እርምጃ መወሰድ አለበት ያ እርምጃ ደግሞ እንዲሰማው የኤርትራ ህዝብ የሚሰማው እርምጃ ሳይሆን እሱ የሚሰማው እርምጃ መሆን አለበት። ማ ማዕቀቡ መጽናት አለበት። ጽኑ የሆነም አለምሳሌ አንደኛው ሰዓት ላይ መጨረሻ ሰዓት ላይ ሀይል ይጠቀማሉ ወስተን፣ ሊቢያ ላይ አይተነዋል፣ ኢራቅ ላይ አይተነዋል፣ ሶማሊያ ላይም አይተነዋል። ያ ግን ምንድን ነው የሚፈጥረው ካዮስ ነው እንጂ ስርዓቶቹ ይጠፋሉ። ያለ ሲጠፉ ምንድን ነው ትተውት መሄዱ ትተወት መሄዱት ብዙዎቹን ኤርትራውያን የሚያስፈራቸው አንድ ነገር እሱ ነው። ትተወት መሄዱት የዛ ሌጋሲ ህዝብ ለህዝብ የመባላት ነው። እስከዛሬ ሊቢያ ቋሚ የሆነ መንግስት የላትም። ኢራቁን ሰላም የላትም። ያ እንደ ማስፈራሪያ ይጠቀሙበታል። መደረግ የሚችሉ ነገሮች ግን አሉ የሚል እምነት ያለኝ እኔ አምነት የፖለቲሽያን ግን መደረግ ያለባቸውን ነገሮች ለምሳሌ ሳንክሽን ከተደረገብኝ ኤኒ አይነት ነገር ከኢትዮጵያን ቢሆን አንድ መሳሪያ መግባት የለባትም። ምዕራባውያን ዝምታን የመረጡት በዚህ ወቅት ላይ ግን አገሪቷ በዳዴ ሄድ ከጀመረች ኦልሞስት ሀያ ዓመት አለፋት። አሁን ደግሞ በየሄደበት በተለይ ኢትዮጵያን ዲስታብላይዝ ማድረግ ደግሞ የባሰ ለአፍሪካ ቀንድ ብቻ ሳይሆን ለዓለምም ችግር እየተፈጠረ እንደሆነ ማወቅ አለባቸው። ኤርትራውያንም ኢትዮጵያውያን ከዚህ ለመገላገል ደግሞ የራሳችን መፍትሔ መፈለግ በጣም አስፈላጊ ሆነ ይሰማኛል ማለት ነው። አቶ ዮሐንስ በበኩላቸው በኢትዮጵያም ሆነ በአፍሪካ ቀንድ ሰላም የሚሰፍረው ህወሀት በሀገሪቱ ህገ መንግስት በመገዛት ጥያቄውንም በዛ አግባብ ሲያቀርብ ነው ይላሉ። ትግራይን የሚያስተዳድረው የኢትዮጵያን ኮንስቲቱሽን ማክበር አለበት። ትግራይ የኢትዮጵያ አካል ነች። ይሄ ህገ መንግስት ዛሬ ኢትዮጵያ የምትተዳድርበት ራሱ ይሄ ቲፒኤልፍ የምንለው ኢፒአርዴፍ ቀንድ ኃላፊ ሆኖ ሀገሪቱን ለሀያ ሰባት ዓመት ያስተዳደረው ራሱ ያወጣው ራሱ ያጸደቀው፣ ራሱ ኢምፕሊመንት ያደረገው ህገ መንግስት ነው። ያንን ማክበር አለበት። መጀመሪያ ወደ ሌላ ቦታ ከመሄዳችን በፊት የኢትዮጵያን ሉዓላዊነት ማክበር አለበት። የቲፒኤልኤፍ ጥያቄ ነፃነት ከሆነ የቲፒኤልኤፍ ጥያቄ የድንበር ይገባኛል ጥያቄ ከሆነ ይሄ ህገ መንግስት ራሱ ያወጣው መስሪያ መተዳደሪያ ሶሉሽን የሚያገኝ ህገ መንግስቱ የተቀረጸ ሀሳብ አለ። ያንን መከተል ያለብህ። ይሄ ቲፒኤልኤፍ የምንለው የኢትዮጵያን ሚሊተሪ የደፈረ እና እነዚህ ሰዎች በተኙበት ወታደሮች የጨረሰ ኦርጋናይዜሽን ነው። ከዚህ የበለጠ ቴሮሪስት ልትዩ የምትችል ኦርጋናይዜሽን ሊኖር አይችልም። የሚሊዮን ሰዎች ምናልባት ምርጫ አጥተው በቲፒኤልኤፍ ጉልበትም ሆነው በምንም አይነት መንገድ እነዚህ ሰዎች ሪፕሬዘንት እንደሚያደርግ ቢያመጣም የእነሱ መብት ሁል ጊዜ ሊጠበቅ ይችላል። ኦርጋናይዜሽኑ እነሱ የሚመራቸው ግን ህገወጥ ኦርጋናይዜሽን መሆኑን ስለ ካንስቲትሽኑ የሚያውቁ ከሆነ፣ አምሹር ደግሞ እነዚህ ብዙ የተማሩ ሰዎች ያንን ህገ መንግስትን ምን ማለት እንደሆነ ምን እንዳስቀመጠ ስለሚያውቁ የገዛ ኦርጋናይዜሽን ሳፖርት የሚያደርጉት የኢትዮጵያን መንግስት፣ የኢትዮጵያን ሉዓላዊነት የሚጥስ ድርጊት እንደሚሰራ ማወቅም አለባቸው። የትግራይ መብት ሁልጊዜ ይጠበቃል። በቲፒኤልፍ ግን ሊሆን ደግሞ አይችልም። ሁልጊዜ ቲፒኤልፍ ህዝቡን ተጠቅሞ ህገወጥ ተግባር እየሰራ ያለ ድርጅት ነው። ድርጅቱን እና ህዝቡን መለየትም አለብን። የትግራይ ህዝብ ሌላ ጥያቄ ካለው በሌላ ኦርጋናይዜሽንም በራሱ ስምም ያንን ጥያቄ መጠየቅ ይችላል የኢትዮጵያ መንግስትን ህጋዊ በሆነ መንገድ ነው። ስለዚህ ትግራይ ከፌዴራል መንግስቱ ጋር ያለውን ችግር መፍታት በሰላማዊ መንገድ መከተል አለባቸው። የራሳቸው ኦርጋናይዜሽን ያንን ሰላም የማያከብር ከሆነ የሚፈልጉትን ውጤት ለማግኘት በጣም አስቸጋሪ ነው። እንደኔ እንደኔ ምናልባት ቲፒልፍ የተሳሳተው ነገር አለ ብለሽ የምጠይቅኝ ካለ ወደ ጦርነት ከመሄድ ነፃነት ከሆነ ጥያቄውን ወደ ህገ መንግስቱ መሄድ ነበረበት በሰላማዊ መንገድ ድንበር ጥያቄም ካለ የድንበር ኮሚሽን አለ። እዛ ህገ መንግስት ውስጥ የተቀመጠ መፍትሄ አለ። ወደዛ መሄድ ነበረበት። ጦርነት ግን የመረጠው ወደ አዲስ አበባ ለመመለስ ስለሚፈልግ ብቻ ነው። አንድን መንግስት ደግሞ በኃይል አትገለብጥም የሚል ህገ መንግስቱ ያስቀመጠ ቁልጭ ያለ የህገ መንግስቱ አካል አለ እዛ ውስጥ። ስለዚህ እዛ ላይ ነው መኬድ ያለበት። ምናልባት አሁን ለዚህ ሶሉሽን ይሆናሉ ብዬ የምገምተው የትግራይ ህዝብ ብቻ ነው። የትግራይ ህዝብ ምትመራን አመራር ልክ አይደለም ብሎ መንግስትን መቀየርም ሆነ የወኪሉን መቀየር የእነሱ ሪስፖንስብልቲ ነው። በኢትዮጵያዊነታቸው ያምኑና ያምኑ እንደሆነ የመናገር መብት ያላቸው ምናልባት ይሄ ቴሮሪስት ከተገረሰሰ በኋላ ነው ወደዛ መሄድ ያለብን። መጀመሪያ እሱ ከተስተካከለ ሌላቹ ወደ ቦታቸው ይመልሳሉ። እንደ አውሮፓውያን አቆጣጠር በጥቅምት 5 2022፣ ከሳምንት በፊት ደቡብ አፍሪካ ላይ በአፍሪካ ህብረት አደራዳሪነት ሊካሄድ ታቅዶ የነበረው የሰላም ድርድር ላልተወሰነ ጊዜ የተራዘመ ሲሆን ጦርነቱን ለማስቆም እና በኢትዮጵያም ሆነ በአፍሪካ ቀንድ ዘላቂ የሆነ ሰላምም ለማምጣት ግን ድርድር ሊኖር እንደሚገባ ብዙዎች ይስማማሉ። ይሁን እንጂ የኤርትራ በዚህ ጦርነት ላይ ያላት ሚናና የድርድሩ ተሳታፊነትን በተመለከተ ኤርትራውያን አሁንም የተለያየ ጽንፍን እንደያዙ ይገኛሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ የደን ገረመው ከዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዝግጅታችን ላይ የሚኖራችሁን አስተያየቶች በዋትሳፕ የስልክ መስመራችን የመደመር ምልክትና አንድን ከፊት በማስቀደም ሁለት ዜሮ ሁለት 2513505 ብላችሁ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዶት ኮም ደግሞ የኢሜይል አድራሻችን ነው። ወደ ተከታዩ ዝግጅታችን ከማለፋችን በፊት ቃልኪን እሺ ከዛስ እያለ የሚጫወተውን አንድ ሙዚቃ እንጋብዛችሁ።

Why, I'm a speaker, I'm a genuine of The shikas, the ascas, the ascodia, the shikas, the ascodia, the shikas, the ascodia,

አሜሪካ ድምጽ ራዲዮ የአንድ ጎልማሳ ዕድሜ ሞላው። እንደ አውሮፓያን የዘመን አቆጣጠር በ1982 ዓ.ም የተቋቋመው የአሜሪካ ድምጽ ራዲዮ ዘመን የጠገበ ሙያዊ አገልግሎትና ተቋማዊ ጉዞ የሚታሰብበት ቅንብር ነው። ተከታዩ መሰናዷችን በአሜሪካ ድምጽ የአማርኛው አገልግሎት አርባኛ ዓመት መታሰቢያ የራዲዮ መጽሔቶቹ ቆንጂ ታዬና አሉላ ከበደ ጡረታ ከወጡ የቀድሞ ባልደረቦቻቸው ከሶስቱ ጋር የጀመሩትን ወግ እንቀጥላለን። ወርቅ አፈራው ከበደ፣ ሰለሞን ክፍሌና ፍሬገነት አሰግድ የጋዜጠኝነት ሙያን የዛሬ ይዞታ እንዲሁም ሙያው የተደቀነበትን ፈተና በተመለከተ ሀሳባቸውን ሲያጋሩን ነበር ወጋቸው የተገታው በቀደመው ምጥን ዝግጅታችን እልባት ካደረጉበት መለስ ብሎ ይጀምራል። ሰለሞን ገፋ አድርጎ ስለ ጋዜጠኝነት ይልቁንም ደግሞ ስለ ዛሬ ይዞታው ገባ ብሎ እያየ ነው። የየግል ተሞክሯችሁን ጋዜጠኝነትን በእናንተ ዘመን ከዚያም በኋላ በነበሩት ጊዜያት እና ዛሬ ደግሞ በዓለም ዙሪያም ጋዜጠኝነት የሚመስልበት የማኅበራዊ ሚዲያ የሚባለው ሶሻል የፈጠረውን ወይም ያሳድረውን ተጽዕኖ በጎም አሉታዊውንም በየበኩሏችሁ ወደምናይበት ክፍል ሰለሞን ስለትታርገው አስገብቶናል። ፍሬ ገነት እኔም የሰለሞን ያለውን እጋራለሁኝ። ከባድ ነው። እኔ እንኳን ቀደም ብዬ ነው ጥዬ ወጣሁት ያለው የፖሊሲውን ማቅጣጫ ወዴቱን ወዴት የሚታወቅ ነው። ሌላው እንግዲህ ደግሞ ለጋዜጠኛ ደግሞ ከባድ የሚሆነው የሰውም አለመረዳት ነው። እሱም ነው እና ያ አሁን የተለየ ሁኔታ ላይ ነው ያላችሁት። አሁን ደግሞ በተለይ በተለይ ደግሞ እንግዲህ ያው ቪኦኤ መርህ የነበረው እንግዲህ በዛን ጊዜ እኔ በነበርኩበት ጊዜ ከሁለት ሶርስ ሳናገኝ ዜና እንደማይተላለፍ ነው። አንድ ነገር ስንሰራ ያንን ነገር ባላንስ ማድረግ እንዳለብን ነው። አሁን ግን ያ ነገር ከምን ድረስ ነው አላውቅም። አሁን ጋዜጠኝነት እንግዲህ ሁሉም የሚሰራው ስራ ሆኗል። ልቅ ነው እንኳን እና ዋና ሜጀር የተባሉ የኒውስ አውታሮች እየፈለጋቸው ነው የሚዘግቡት። በተለያዩ የዓለም ሁኔታዎች በምናይበት ጊዜ አሁንና ይሄ ከባድና ፈታኝ የሆነበት ሁኔታ ነው። አንዱ ወደ ግራ ይዘማል፣ አንዱ ወደ ቀኝ ይዘማል እና ወደ መሀል ሆኖ ባላንስ አድርጎ የሚደረግ ዜና የጠፋበት ሁኔታ ላይ ነው ያለ ነው በዋና ዋናዎች የዜና አውታሮች ነው። በሌላውማ እንግዲህ ሁሉ ሰው ተነስቶ የራሱን ሚዲያ ከፍቶ የፈለገውን ነገር አምጥቶ የሚያወራበት ጊዜ ነው። እና እኔ እንግዲህ በቪኦኤ በመስራቴ የምጠቀምበት ነገር ወይ ጠቅሞኛል ብዬ የምለው ያንን ነገር ፊልተር ለማድረግ በትንሹ እንኳን እንደ ይሄ ነገር እውነት ሊሆን ይችላል ብዬ የራሴን ግንዛቤ የምወስድበትን ያንን እንኳን ማስጨበጫ ልምድ ሰቶኛል ብዬ አምናለሁኝ ቪኦኤ። ሌላው ግን እንግዲህ አንዳንዴ በቃ እንድም ሙሉ ወሬ ሆኗል። አንዳንዴ ጋዜጠኝነት ስራ ሆኑ እና አሳዛኝ ወቅት ነው። እንዲህ እግዚአብሔር ይጨፍርበት ይርዳችሁ ነው የምለው። ሌላ አንድ ቅድም የዘነጋሁት ነገር አለ። ላክልበት ሰለሞን፣ አሁን እድሉ ያንተ ነው። ከቪኦኤ ስትሰናበት እንደምታውቁት ቃል በገባሁት መሰረት የራሴን ታሪክ በሚይዘው መጽሐፍ ላይ አትኩሬ በአንድና ሁለት ዓመት ጊዜ ውስጥ ለንባብ አበቃለሁ ብዬ ነበር። ያልተሳካም ችግር ፈጣሪው ኮቪድ እና ሌላም ሌላም ነገር ተጨማምሮ ማለት ነው፣ ደንቃራ ሆነውብኛል። መጽሐፉ አሁን ተጀምሯል። በዚያ ላይ እየሰራሁ ነው። ያልቃል በዚህ አጋጣሚ ሳልዘነጋ በቪኦኤ ቤተሰቤ በሙሉ እጅግ በጣም በደስታ በተመላሁበት ጊዜ ነው የተገናኘ ነው። እግዚአብሔር ይክበር ይመስገን፣ አያት ሆኛለሁ ትልቅ ደስታ ነው። ሰለሞን በጣም በጉጉት ስጠብቀው የነበረው በእርግዝናዋ ጊዜ እንደው መቼ በደህና ተገላግላልኝ እያልክ እያሰብክ ነበር እና እግዚአብሔር እንግዲህ የብዙዬን ልጅ ለማየት እንኳን አበቃ እህላለሁ። እኔም ጣም ሆኜ ከተፈቀደልኝ ዛሬ እንግዲህ ድምን ታገኝ የአማርኛ ክፍል የተመሰረተበትን ሀያ አምስተኛው በዓል ሲከበር እድል ሆኖ እዛ ነበርኩኝ እና የአማርኛ ክፍል በኋላም ሆርን ኦፍ አፍሪካ ኦሮሚያ፣ እና ትግርኛው ከተቋቋመ በኋላ በጣም የሚታወቀው በግብዣ ነው። ብዙ ጊዜ ያው ምግብ አብረን ይመጣል ሁለሳቅ ነው። አመት በዓል ሲሆን ይደገሳል እና ብዙ ጊዜ ያው ሁሉ የአፍሪካ ዲቪዥን እንኳን ፓርቲ ሲደረግ የእኛ ምግብ ካልመጣ ዝግጅቱ ራሱ አይጀመርም። ከሆነ የእኛ ምግብ ነው መጀመሪያ የሚጠበቀው እና አንዳንዶቻችን ደግሞ ብዙ ጊዜ ኢትዮጵያዊ ባህል ብዙ ከራሱ ምግብ ውጭ ሌላም ለመብላትም ምንም አይከጅልም እና አንዳንዴ እንደውም አቶ ንጉሴ የረባካችሁን እንደው አንሱ የሌሎችንም ሁሉ ይላሉ። እነሱ የኛን በጣም በጉጉት እና በፍቅር ጠብቀው ነው የሚበሉት የነበረው። ከኛ በኩሉ አብዛኞቹ እንኳን ሞካክራለሁ። አንዳንዶቹ ግን ምንም፣ በቃ እንጀራ ከሆነ ከእንጀራ ውጭ ሌላ ሰው አይበላም። እሱ ችግር ነበር። ግን ያው በግብዣ የታወቅን ነበረ። በጣም ጀነረስ ነበር። ዮ የባህል ልብሶቻችሁ ሁልጊዜ በዓል ስናከብር በባህል ልብስ አጌጣችሁ ነው የምትመጡት። ልክ ነው ልክ ነው። ብዙ ፎቶግራፎችም አሉ። እናም አለ ልክ ነው ልክ ነው። እና በጣም ጥሩ ጊዜ ነበር። ፍሬ፣ እኔ እና አንቺ የነበርን ብዙ ጊዜ ግብዣ ሲኖር ማደራጀቱ፣ ገንዘብ መሰብሰቡ ላይ ሰማራው የነበረው። አሁንም ከኛ በኋላ የመጡት ልጆች በእውነት በጣም ብርቱ ልጆች አሉ ተተክተዋል። እኔ እዛ ውስጥ የለሁበትም፣ ጡረታ አውጥቼ ያለሁ ሀዘን ሲመጣ፣ ደስታ ሲመጣ፣ አንድ ነገር ሲመጣ የእውነት በጣም እሱን እኔ ሚስ አደርጋለሁ ከሙያውም ውጪ። ምክንያቱም እንግዲህ አስራ ሶስት አመት ሰርቼ ዛሬ አስራ አምስት አመት ነው ለቅቄ ቢ ወይን ሄድኩትና ከዛም በአሉኝ በተለያየ ደረጃ በሰራቸው ስራዎች በግል ነው የሚሰራው እና ለእኔ በጣም ከባድ ጊዜ ነበረ። ቲም ወርክ የሚባል ነገር የለም። እዚህ ግን ያው ቲም ወርክ ነው። የአንዳችን ስራ ሌላው ላይ ዲፔንድ ያደርጋል እና እሱ እሱ ያው የግድ ግጭትን ቢኖር አስማምቶ አስተሳስሮ የሚያካሂድ ሙያ ነበረ እና ከዛ ይሄ እኔ መቼም ቪኦኤ በህይወቴ ላይ ትልቅ አንብታ ጥሎ ያለፈ ምዕራፍ ነው ላለው ልሚስ አረጓሉ እስካሁን ድረስ ትልቅ ትዝታ አለኝ ለማለት ነው። ትዝታዎቻችሁ ማራኪ ናቸው። በዚህ ሰዓት የሚከታተሉ አድማጮቻችን አርባኛውን የአሜሪካ ድምፅ የአማርኛው አገልግሎት የተመሰረተበትን መስከረም 1982 የመጀመሪያዋ ስርጭት ከተሰራጨችበት ጀምሮ በዚህ ዘመን ውስጥ በተለያየ ጊዜያት በአሜሪካ ድምፅ የአማርኛው ቋንቋ አገልግሎት ያገለግሉ ባልደረቦቻችንን ጋብዘን እየተወያየን ነው። የመጀመሪያው ክፍል ተወያዮችን ነው እያሰማ ናቸው ያለ ነው ወርቃፈራው ከበደ፣ ሰለሞን ክፍሌና ፍሬግነት አሰግድ ናቸው። እኔና ቆንጅታየ እያስተናገድን ያለ ነው። ሌሎች ባልደረቦቻችን የቀድሞ ባልደረቦቻችንም እንዲሁ በተከታታይ እናሰማችኋለን። ምናልባት አሁን ትውስታዎቻችሁ በጣም በተመስጦ እንደ ሰው እንደት እንዴት ትኖሩ ነበር እንዴት ትሰሩ ነበርን ያሳዩ ይመስለኛል። አድማጮች ተከታትለዋል። እስኪ ደግሞ ማርሽን ቀይርና፣ እሺ ወርቅ አፈራው ጥሩ፣ ግድ የለም። ቅድም ፍሬገነትና ሰለሞን በተናገሩት ላይ ትንሽ ለመጨመር ያህል የቪኦኤ እንትን የአማርኛ ክፍል ሪፖርት የሚያደርገው ሁኔታ የሚሰጠው ባላንስ ሚዛናዊነት አንድ ዜና ለማረጋገጥ የሚያደርጉት ትደረግ የነበረው ጥረት በቪኦኤ በኩል የኢትዮጵያ ሬዲዮ እና የኢትዮጵያ እንትኖች ሌላ የዜና ወኪሎች እንደዛ ለመስራት ሲሞክሩ አይቻለሁ። እና ይህን ምንድን ነው የምለው፣ አድማጮች ኢትዮጵያ ውስጥ ያሉት አድማጮች ምን ያህል ለቪኦኤ ምን ያህል ፍቅር እንደነበራቸው ስለሚያሳይ ያን ጊዜ በኢትዮጵያ የሚወራው ወሬ ለምሳሌ ስለ ኮሎኔል መንግስቱ ኃይለማርያም ወይንም ከዛም በኋላ ቀጥሎ ደግሞ ስለነመለስ ስለምናምን እንደዚህ ብቻ የሚናገር እንጂ ጠለቅ ብሎ ወይንም ደግሞ ሚዛናዊነት ያለውን እንትን አይሞክሩም ነበር ግን በኋላ ከቪኦኤ ሲሰሙ ያንን እንደገና እነሱም ራሳቸው ደግሞ እንትን ማድረግ ጀመሩ ለማለት ነው። ምክንያቱም ብዙ ነገር አስተምሯቸዋል። የኢትዮጵያንም ሚዲያ አስተምሯል። የቪኦኤ እንትን እና ይሄ አንድ እንትን ያበረከተው ስራ ነው ለማለት ነው። እንደ አንጋፋ የመገናኛ ተቋምነቱ እንዳልከው፣ በተለይ ደግሞ በአማርኛ ቋንቋ ከውጭ ሀገር የሚያስተላልፍ በተሻለ ነጻነት በኢትዮጵያ ጉዳይ ላይ የሚያቀርብ እንደመሆኑ ይህን መሰል አዋንታዊ ተጽዕኖ ማሳደሩ ብዙዎች አድማጮች ከአንተ ጋር የሚጋሩ ይመስለኛል። ወርቅ አፈራው፣ ቅድም እንዳልኩት ማርሽ ልቀይርና የት ነበሩ፣ እንዴት ናቸው፣ የት ነው ያሉት የሚለውን ጥያቄ ሰለሞን በከፊል መልሷል። ኋላ ላይ በሰፊው እንድታካፍሉን እድል እናበጃለን። አሁን ግን ሰለሞን ወደ አንተ ነው የምመጣው። እንግዲህ በጋዜጠኝነት ባገለግላችሁባቸው ዘመናት የተለዩ የየራሳችሁ ገጠመኞች ነበሯችሁ። አንዳንዶቹ አድማጮችም የሚያውቋቸው ናቸው። የአንተና የፍሬገነት እኔም በነበርኩበት ጊዜ የተፈጸሙ ስለሆኑም ያስታውሳቸዋለሁ። በዚህ ሰዓት የሚከታተሉ አድማጮችም እንደሚያስታውሱ ገምታለሁ። ከአስገራሚ ገጠመኞች ብዙዎች አድማጮች የሚያውቁት በአየር የተላለፈ ከአንድ እንግዳ መንግስት ኃላፊ ጋር የነበረ ምልልስ የቅርብ ጊዜ ትዝታ ይመስለኛል በብዙዎች ልቡና የሚታወስ ይመስለኛል። ሰለሞን፣ ምንድን ነው ጎላ ብሎ የሚታየ አንድ ሁለቱን ለመጥቀስ እፈልጋለሁ። ሁለቱም ደግሞ ቀድሞ የኢትዮጵያ ፕሬዚደንት ኮሎኔል መንግስቱ ኃይለ ማርያም ጋር የተያያዙ ናቸው። አንደኛው የግድያ ሙከራ በተደረገባቸው ጊዜ ስልክ ደውዬ እቤታቸው አገኘኋቸው እና ሁኔታውን እንዲያስረዱ ጠየቅኳቸው። በዛ ምክንያት በወቅቱ ግድያውን አስተባበረዋል የሚባሉ የኢህአዴግ ባለስልጣናት እና የኤርትራ ባለስልጣናት ደስተኞች አልነበሩም። ምክንያቱም የእነሱ ስም ስለተጠቀሰ በእንትኑ በሰውዬው በኮሎኔል መንግስቱ እነሱ እንዳስተባበሩ ጠቅሰው ነው የተናገሩት። እና ሊገብ ሞክረው ነበር። ዘበኞቼ አንዱን ክንፉን ብሎ አንዱን ጥሎ ምናምን አንዱን አሳዶ ይዞ ለፖሊስ ሰጠ። እንደዚህ እንደዚህ ይላሉ። ሁለተኛው ለሕክምና ደቡብ አፍሪቃ ሄደው፣ አሁን የደቡብ አፍሪቃ ባለስልጣናት እጃቸውን ይዘው ለኢህአዴግ ሊያስረክቧቸው ነው ተባለ። ዜና አውታሮች በሙሉ ይሄንን ነው፣ ቢቢሲ አልጀዚራ፣ ትልልቅ የሚባሉ የዜና አውታሮች በሙሉ አዲስ አበባ ነበር የሚጠበቁት፣ ኮሎኔል መንግስቱ ተይዘው ሊሄዱ እና ስልካቸው ስለነበረኝ ሀራሬ ስደውል አንስተው ኤክስፔክቲንግ ዩር ኮል ሰሎሞን አሉ። ዴ ኮሎኔል መንግስቱ እዚህ መሆኑን ማንም አያውቅም እና ለምን ትንሽ ኢንተርቪው አይሰጡኝም አልኳቸው። ምናልባት ወርቃ ፍራው እዚህ ሊሆናል። ያንን ኢንተርቪው አገኘኋቸው። ሀራሬ ባልኩበት ጊዜ የራሳችን የቪኦኤ ዳይሬክተር ራሳቸው በፍጹም ሊሆን አይችልም ቁጥሩን ልትጠቀም ትችላለህ ወይ እና እኛ ደግሞ ሳዝ አፍሪካ ላለችው የእኛ ጋዜጠኛ ሰጥተን እሷም ኢንተርቪው እንድታደርገው እንፈልጋለን ሳዝ አፍሪካ ውስጥ ነው ያለው ሰውየው እንዴት ከሀራሬ ልዘገብ ካሉ ቁጥሩን ሰጥተዋቸው ሀራሬ ደውላ እኔንም ነፃ ወጣችኝ ያለን ዜና አውታሮችም ከቪኦኤ ተቀብለው ነው ያንን ዜና ያስፈራጩት እና አሁንም የኢህአዴግን መንግስት በጣም ያስቆጣ ኢንተርቪው እንደነበር አስታውሳለሁ። ምናልባት ወደ ፍሬገነትና ወርቅ አፈራው ከማለፌ በፊት እኔን እኝን አሁን የገለጽካቸውን የማስታውስበት ዘመን ወይም የአሜሪካ ድምፅ የምሰራበት ዘመን አይደሉም። አላስታውሳቸውም። የቅርብ ጊዜ ብዬ ምሳሌ የጠቀስኩት ግን በጣም ከፍተኛ ባለስልጣን አይመስሉኝም የአንድ ክፍለ ከተማ ኃላፊ የሆኑ ቅንጅት ወቅት በ1997 ከተደረገው ምርጫ ማግስት በነበረው ሁከት ሳቢያ አንዳንድ ጥያቄዎችን ለመጠየቅ ያገኘሃቸው መለስተኛ ባለስልጣን ከአንተ ጋር ጠንከር ያለ ምልልስ ነበር ያደረጉት። እንዲያውም ያለህበትን ስትነግራቸው ያለህበት መጥቻ ያገኛለሁ ለምን ሰማይ ቤት አይሆንም ያሉት ነው ማስታውሰው። ለከተማ ፖሊስ አዛዥ ምንልስ ምንድን ነው መሰለ እስልምና እምነት ተከታዮች እየተዋከቡ ነው። የመንግስት ወታደሮች መሆናቸውን የሚጠረጥሩ ነዋሪዎች ሌሊት ሌሊት ጠንበሉ እንዲያጠለቁ እየመጡ ይፈትሹና ቁርአን ይቀሙናል ወርቅና የመሳሰሉትን በተለይ ቴሌፎን ይወስዱብናል ብሎ እኛ ጋር አቤትታ አመጡ። ለምን አልጠይቅም አልኩና ነዋሪዎቹን ጠየቁ። ይህንን ይገልጻሉ። ከዛ ፖሊሱን ገባውና አገኘዋቸው ሳናግራቸው ምንድነው ችግር አሉ። ምንም ችግር የለኝም። እዛ አሁን ያሉ የከተማው ምናምነት ተከታዮች ሌሊት ሌሊት እንደዚህ እየመጣችው ፖሊሶች አስቸገሩን፣ አላችሁ ይላሉ። ማን ያለው አሁን፣ የነገር ኮስ ናቸው እንደዚህ የሚሉት እና አንተ ምንድን ነው ያሉኝ። እኔ ጋዜጠኛ መሆኔን ገልጫለሁ መጀመሪያውኑ፣ አናግራቸው ከዛ አባቴ ያሉና ከእንግዲህ ወዲህ መልሰው ቢደውሉልኝ አሉበት መፍቼ ይዤዎት እሄዳለሁ አሉ። አይ እኔ እኮ ያለሁት ዋሽንግተን ነው አልኳቸው። ዋሽንግተን አይደለም ለምን ሰማይ ላይ ያተን አወርዳሉ። አስገራሚ ገጠመኞች አንዳንዴ ጠንከር ያለ ሁኔታም የመሰከራችሁባቸው ሊሆን ይችላል። ወርቅ አፈራውና ፍሬ ገነት፣ የእናንተስ ግርምት የሚያጭር የሚያስቅ ወይም ደግሞ እንደ ለየት ያለ ትካዜ ውስጥም የሚከትል ሊሆን ይችላል። በታሪክ አጋጣሚ እንደ አይነተኛ ነው የሚባል ከፍ ያለ ትርጉም ያለው ሊሆን ይችላል። እኔ ሴፕቴምበር ስለሆነ ሴፕቴምበር ኢለቨንን ላምሳ መቼም ወሩ ላይ ስላለን ትዝ ይለኛል። ያማ ደስ የሚል ቀን ሁሉም ሰው በተለይ ትዝ ይለኛል። አዲሱ የባህል ልብሱን ለብሶ ነው የመጣው። እኛ እንኳን አለበስንም። ምግብ ታዟል ከዳማ ሬስቶራንት እንደሚታወቀው። በቃ ለበዓል ተዘጋጅተን ጠዋት ስብሰባ ላይ፣ ኤዲቶሪያል ሚቲንግ ላይ ነው። ከጎናችን አድሚን ሰራተኛ የነበረችው ታይ ነበረ ቴሌቪዥን ና የመጀመሪያ አውሮፕላን አታክ ሲያደረግ ኒውዮርክ ላይ፣ በቃ ስብሰባው ተበተንና ሁላችንም ወደ የዴስካችን ሄድን፣ እና ሁላችንም ያው ቴሌቪዥን አለ። በዛን ጊዜ ብዙ አናሊስቶች ይመጣሉ። አንዱ ተነስቶ በቃ ይሄ ቴሮሪስት ስራ ነው። አንዱ ደግሞ ብቅ አለ እና ይሄ የአፍሪካን ፓይለት ነው፣ የአፍሪካ ፓይለት ነው፣ ተሳስቶ ነው እየገባው አለ። የሁለተኛው ደግሞ ሲመጣ፣ ያው እንግዲህ ቀውጤ የሆነች ምድር እና የዛን ጊዜ ያው ረብሻ ነው። ውጡ ሲባል እኛ አትሄዱም ተባለ። እዚህ ልሽ እንደውም ቆንጅት፣ እንደውም አንቺ በኋላ ልጆች ማምጣት ስለነበረብሽ መሄጃሽ እና እናንተ እዚሁ በቃ ዜና የሆነውም ይሆናል። እና በጣም አስፈሪ ጊዜ ነበረ። ምክንያቱም ያው ፔንታገንም ተመታ። በጣም የሚረብሽ ጊዜ ነበረ። የዛን ሰዓት አዲሱ አይረሳኝም። ያሽን ልብስን ለብሶ እንግዲህ እኔ ደግሞ በኋላ ምንድን ነው የምሆነው ብሎ ሀሳብ ያስገባል። ምክንያቱም ወዲያው ብዙም ሳይቆይ ብዙ ሰዎች እየተገደሉ ነበር፣ ለሊስቲኮቹ እና ያ ልብስ ለብሶ መሄድ እስከምንፈራ ድረስ መቼም ያ ጊዜ አይረሳም። ከባድ ጊዜ ነበረ። የእኔ ደግሞ የማይረሳ ነገር የገጠመኝ አንድ ቀን ማታ ላይ ነው። ከምሽቱ አምስት ሰዓት ስልክ ይደወላል። ቤቴ ከፊላዴልፊያ ነበር የተደወለው። ማንበል ስል ኮሎኔል ጎሹ ነኝ። እሺ ምን ልታዘዝ? አልኩኝ። ብቻ እንተዋወቃለን ከኮሎኔል ጎሹ ጋር። ያን ጊዜ ውጭ ጉዳይ ሚኒስትር ነበሩ። ምን አሉኝ፣ ነገ ኒውዮርክ መምጣት ትችላለህ ወይ አሉኝ። ምንም ነገር ሚኒስትርም፣ ምንም ነገር የነገሩኝ ነገር የለም። ግን ጠረጠርኩኝ፣ ትልቅ ወሬ ሊሆን ይችላል አልኩኝ። እና አሁን መምጣት ትችላለህ ሆኝ አልኩኝ ብራያን የሚባል ነበር የአማሪ ሴክሽን እንትን ሀላፊው ጉሴ ነበረ። ብራያን ማክሉር ስልክ ደወልኩለት። እሱ ጋር እንደዚህ ኮሎኔል ጎሹ እንደዚህ ደውለውልኝ ነገ ኒውዮርክ መምጣት ትችላለ ወይ ብለውኛል ምናምን ላድርግ? ሂድ ሂድ፣ ትልቅ ወሬ ሊሆን ይችላል ምናምን አሉ። እሽ ያልኩኝ። ከዛ በኋላ ጠዋት በቃ አይሮፕላን ይዤ ተነስቼ ኒውዮርክ ሄድኩ። እዛ ፕላሳ ሆቴል ነበር የነበሩት። ለተባበሩት መንግስታት ስብሰባ ነበር የመጡት። ያን ጊዜ ሄድኩኝ፣ አገኘኋቸው። በቃ ተገናኝተን ምንድን ነው ምናምን ስላቸው፣ የተጨነቀ ፊት ነው ማየው። እንደ ወዲያ ይላሉ፣ ወደዚህ ወዲያ ወዲህ እንትን ይላሉ። እኔም እየተከተልኳቸው መጨረሻ ላይ ነገሩኝ። በቃ አሁን ተሰናብቼ የኢትዮጵያ መንግስት ለቅቄ መሄዴ ነው አሉ። እሺ ያልኩኝ እና ይሄማ ትልቅ ወሬ ነው ብዬ አንዲት ሴት ነበረች እንግሊዘኛው ሴክሽን የምትሰራ ለቪኦኤ ላካፍል ብዬ ጠራኋት። እሷም መጣች። እዛ ሆቴል መግለጫ ሰጡ። ዲፌክት አድርገው መውጣታቸውን ገለጹልን። እኔም ወዲያውኑ እኛ ነበርን መጀመሪያ የእሳቸውን ከኢትዮጵያ መንግስት ስልጣናቸውን ለቀው መሄዳቸውን ያበሰርነው እኛ ነን እና ከዛ በኋላ ሌሎቹም እንግሊዝኛው ደግሞ ከእኛ ቀጥሎ ከዛ በኋላ እነ ሬውተርስ እና የአሶሲየትድ ፕሬስ ምናምኖች ኤኤፍፒ ያ ትልቅ ወሬ ነበረ። ወደ ኢትዮጵያም ሲተላለፍ በቃ እኛ ነበርን መጀመሪያ የተናገርነው። እሱ የማይረሳኝ አንድ ክስተት ነበረ። አድማጮች አስገራሚ ገጠመኞቻቸውን ጨምሮ ከሦስቱ የቀድሞ የአሜሪካ ድምፅ ባልደረቦች ወርቅ አፈራው ከበደ፣ ሰለሞን ክፍሌና ፍሬግነት አሰግድ ጋር የጀመርነውን ውግ አልቋጭንም። ለቀሪውና ለመጨረሻው ክፍል ውይይታችን በነገው ምሽት በራዲዮ መጽሔት ይመልሳሉ። ጠብቋቸው። እያዳመጣችሁት ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ ዋና አዘጋጅ አሉላ ከበደ እንዲሁም ፕሮግራሞቹን በማሰናዳት አብራኝ ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር አስተናግዳችሁ፣ ያመሸውት ስመኝሽ የቆየ ነኝ። አብራችሁን ስለቆያችሁ እያመሰገንን ታምር ግዛው ምነዋ እያለች በምትጫወተው ሙዚቃ እንሰነባበታለን። ሰላም፣ ደና ደሩ።